በድሬዳዋ ከተማ ዛሬ በደረሰ ድንገተኛ የጎርፍ አደጋ ሶስት ሰው መሞቱንና አንድ ሰው በጠና መቁሰሉን የከተማይቱ የመንግስት ኮሚኒኬሽን ቢሮ ኃላፊ አቶ ፈቃዱ በየነ ለአሜሪካ ድምጽ ተናግረዋል። ጽዮን ግርማ ማምሻውን ጠይቃቸው ስለ ጎርፉ የሚከተለውን ነው ያሉት። አቶ ፈቃዱ በትናንትና ሁለት ጠዋት በድሬዳዋ ከተማና በአጎራባች ሀገሮች በዘነበው ዝናብ የተከሰተው ከባድ ጎርፍ የሶስት ሰው ህይወት ቀጥፏል። አንድ ሰው ደግሞ በጽኑ ማቁሰሉን የድሬዳዋ ከተማ አስተዳደር የመንግስት ኮሚኒኬሽን ቢሮ ኃላፊ አቶ ፈቃዱ በየነ ለአሜሪካ ድምጽ በሰጡት ቃል ተናግረዋል። የአየር መዛባቱ ፈጥሮት ከነበረው ድርቅ አሁን ወደ ዝናብ ተሸጋግሯል ይላሉ የዘነበው የዘነበ ዝናብ እንግዲህ አልኩት አሁን ሰሞኑን በኤልኖ ምክንያት የአየር መዛባት እንደነበረ እና

ይሄን ሁሉ ዝናቡ የተወሰነ ሰዓት ነው ዘነበው። ብዙ ዝና ሚያስደነግጥም ዝናብ አልነበረም። ያው ከአካባቢ መጣ ጎርፍ መልክ ይመጣ ዝናብ ነው። በዚህም ምክንያት በድሬዳዋና አካባቢዎቹ ያልተጠበቀ ከባድ ዝናብ እየዘነበ እንደነበር አቶ ፈቃዱ ገልጸው የዘነበው ዝናብ ግን የሚያሰጋ አልነበረም ብለዋል። ዝናቡ ዛሬም መቀጠሉ ታውቋል። እዛ ወደ ድልዩ ስራ ያሉት አካባቢዎች ናቸው። ድልዩ ስር የሚኖሩ ሰዎች ናቸው የሞቱት። እና ደግሞ መንገድ ላይ የነበረ ዩዲና ደግሞ ባጃጆች እንደዚህ የተወሰዱበት ሁኔታ ነው ያለው። ሳቢያንና ደግሞ መልካም ያገናኝ ከ ብዙ እድሜ ጠገብ የሆነ ድልድይ አለ። እሱ ነው ከስር እንዳጋጣሚ ሁለቱ ድልድዮች መገናኛ ላይ እሱም አሁን በቅርብ በአስተዳደሩ ጥረት እየተደረገ እንግዲህ ከዛሬ ጀምሮ ለመጠገን እየተወጣጠን ያለ ነው። ድሬዳዋ በሺ ዘጠኝ መቶ ዘጠና ስምንት ዓመተ ምሕረት ከባድ ጎርፍ አስተናግዳ በዛም ከሶስት መቶ ሰው በላይ መሞቱ ከሶስት ሺህ በላይ ደግሞ መፈናቀሉ በተለያየ ብዙሃን መገናኛ መዘገቡ ይታወሳል። በሌላ በኩል በሰሜን ሸዋ ዞን በሸዋ ሮቢት ከተማ ባለፈው ሳምንት ደርሶ በነበረው የጎርፍ አደጋ በወቅቱ ቁጥራቸው ከ300 በላይ ቤቶች ነዋሪ የሆኑ ከ1000 በላይ ሰዎች ጉዳት እንደደረሰባቸው ተሰምቷል። ሚያዝያ 11 ቀን ለ3 ሰዓታት ያለማቋረጥ የጣለው ከባድ ዝናብ በአራት ቀበሌዎች ከፍተኛ ጉዳት እንዳደረሰ ነው የተነገረው። በእለቱ የከተማዋ የትራንስፖርት አገልግሎት ሙሉ በሙሉ ተቋርጦ እንደነበር ተመልክቷል። ወደ ከተማዋ የጤና ዘርፍ ቢሮ አካባቢ ደውለን ባገኘነው መረጃ መሰረት ቤቶቹ እስከ 50 ሴንቲሜትር በሚደርስ ከፍታ በመጥለቅለቃቸው ምግብም ሆነ ሌላ ንብረት ላይ በደረሰ ጉዳት ምክንያት በአሁኑ ወቅት ለነዋሪዎች የምግብ የውሃና የአልባሳት እርዳታ እየተደረገ መሆኑን ገልጸውልናል። ለሕጻናት የአልሚ ምግብ እርዳታ እየተሰጠ ነው ብለውናል። በሕይወት ላይ የደረሰ ጉዳት ግን እንደሌለ ነው ያስታወቁት። በጎርፉ በሆቴሎችና ሌሎችም ንግድ ቤቶች ከባድ ጉዳት ደርሷል። በትምህርት ቤቶችም ጎርፉ ብዛት ያላቸው የመማሪያ መጽሐፍትን ማውደሙን ነው የገለጹልን።